አንድ ሀገር የምጣኔ ሀብት እድገት ኢንተርኔት ከምንጊዜውም በላይ ወሳኝ እየሆነ መምጣቱን የመስኩ ጠበብት እየተናገሩ ናቸው። ባደጉት ሀገራት ከምንጊዜውም በበለጠ መልኩ ለሰው ልጅ ከመሰረታዊ ፍላጎቶች ውስጥ አንዱ ሆኗል። በመልማት ላይ ያሉ ሀገራትን ቢሆኑ ኢንተርኔትን አቋረጡ ማለት በመልማትና ባለመልማት መካከል ያለውን ጥያቄ ያጎላል፣ የእውቀት ሽግግርን ይገድባል፣ ወይንም ዘገምተኛ ያደርገዋል። የምጣኔ ሀብት ባለሙያው አቶ ሩንዳሳ ሼቴ በጉዳዩ ላይ ለያዶች በላይ የሚከተለውን አስተያየት ሰጥተዋል። ኢንተርኔት ላይ ማዕቀብ መጣል ከኢኮኖሚ ኖሌጅ ትራንስፈር፣ ገንዘብ ትራንስፈር፣ እንግዲህ ይህንን ትራንስፈር ስል በአማርኛ ማሸጋገር፣ ማስተላለፍ እነዚህን ሁሉ እያውካል። ለምሳሌ ሄልት ኬር ላይ ካየ ሰዎች የተለያየ በሽታ ሊኖርባቸው ይችላል። ያንን ኢንተርኔት ላይ ቼክ አድርገው ራሳቸው ዶክተር ጋር ሳይደርሱ እርስ በርስ የሚረዳዱበት መንገድ ሊኖር ይችላል። ሌላው ቀርቶ ኢንሹራንስ ካምፓኒዎች አሁን እነዚህ ከብት አርቢ ሰዎችን እንዴት አድርገው ኢንሹር ማድረግ እንደሚችሉ ሰዎቹ ጋር እንኳን ደርሰው አካባቢውን በሳተላይት አይቶ ወይንም ደውሎ አነጋግረው ከብቶቻቸውን አሁን ኬንያ ኢንሹር ያደርጋል። እያንዳንዱ ከብትና ላይፍ ኢንሹራንስ ልክ እንደ ሰው ይገቡላቸዋል። ከብቶቹ ከሞቱ ይከፍሏቸዋል። እና እነዚህን እውቀቶች ወደ አገር ቤት እንዳይገባ ማገድ ይሆናል። መንግስት ማዕቀብ ከመጣል ይልቅ እንደውም ሰብሲዳይዝ ማድረግ ነበረበት። እንደምታውቀው አሜሪካ ለገበሬዎች፣ ለአራሾች ብዙ ገንዘብ ይሰጣል። ሁሉም ሊንክ ለአንዱ አንዱን ያውካል። ለምሳሌ ገበሬው ከብቶች ቢኖሩት ምን ማለት ነው? ገበያ ላይ ብዙ ወተት ይኖራል፣ ብዙ ቅቤ ይኖራል፣ ስጋ ይኖራል። ምን ማለት ነው? ዋጋ ይቀንሳል። ከተሜው ለነዚህ ሁሉ ኢዚ አክሰስ ይኖረዋል ማለት ነው። የተባበሩ መንግስታት ድርጅት ኢንተርኔትን መገደም ማለት ከሰብአዊ መብት ጥሰቶች መካከል አንዱ እንዲሆን አባል ሀገራትን እያግባባ ይገኛል። ምናልባትም በሚቀጥሉት ጥቂት ዓመታት ውስጥ ከሰብአዊ መብት ድንጋጌዎች ውስጥ አንዱ ይሆናል ተብሎም ይጠበቃል። በዓለማችን ላይ ሰማኒያ አንድ ጊዜ የኢንተርኔት መቋረጥ በየሀገራቱ የተከሰተ ሲሆን ግብጽ የቀድሞ ፕሬዚዳንት ሆስኒ ሙባረክ የተነሳባቸውን ህዝባዊ ዓመፅ ለመገደብ ኢንተርኔትን ዘግተው ነበር። ሌላዋ ሀገር ብሩንዲ ስትሆን ቫይበርና ዋትሳፕን በመዝጋት ምርጫን አስታኮ የተከሰተውን ህዝባዊ ዓመፅ ለጊዜውም ቢሆን ገድባ ነበር። ሌላዋ ተጠቃሽ ሀገር ኢትዮጵያ ስትሆን ወደ ዘጠኝ ሚሊዮን ዶላር የሚጠጋ ገንዘብ ከስራለች ይህ ሲባል የተለያዩ ድርጅቶች ኢንተርኔት በመቋረጡ ምክንያት የከሰሩትን ጥናቱ አላካተተም አቶ ሩንዳሳ በኢንተርኔት መቋረጥ የሚከሰተውን ጉዳት ሲያብራሩ የነፍስ ወከፍ ገቢ ሁለት ዶላር እና ከሁለት ዶላር በታች ያነሰ ነው ሰማንያ በመቶ የሀገራችን ህዝብ የዛን ሀገር ህዝብ የነፍስ ወከፍ ገቢ ከፍ ለማድረግ ማዕቀቦች መጣል የለባቸው። እውቀት ላይ አፈና መደረግ የለበት። እህልም እንዲያደግ እውቀት ያስፈልጋል። ዩኒቨርሲቲ ሆኖ አንድ ሰው ኢንተርኔት ላይ ብዙ ነገር ተምሮ አካባቢን መጥቀም የሚችልበትን ማወቅ ይሆናል። እነዚህን የመሳሰሉ ነገሮች ላይ ማዕቀብ በሚጣልበት ጊዜ ድሮም ኋላ የቀረች ሀገር አሁን ሞር ወደኋላ ኋላ እንድትቀር እንግዲህ፣ ኢንተርናሽናል ትሬድ ላይ ይሁን ጤና ላይ ይሁን ትምህርት ላይ ይሁን ገንዘብ ትራንስፈር፣ ኖሌጅ ትራንስፈር እነዚህ ሽግግሮች በሙሉ ያውቃሉ። እና ምንድነው ለማለት የፈለግኩት እነዚህን የዘረዘርኳችሁ እና ሌሎች ነገሮችን ያውቃል ይልካል ነው ምለው። ለዶችቨል ራዲዮ ዘገባ መክብብ ሸዋ ላይም ከዋሽንግተን ዲሲ